ሀገርኛ ሪፖርት። በትግራይ ክልል ያረበበው ስጋት ከዕለት ወደ ዕለት ተባብሶ ቀጥሏል። በሁለት አንጃ ተከፍሎ የሚቆራቆሰው ህወሓት በጊዜያዊ አስተዳደር ፕሬዝዳንቱ ጌታቸው ረዳና በዶክተር ደብረጽዮን ገብረ ሚካኤል ቡድን መሃል ተሰንጓል። ከጊዜያዊ የመግለጫ ፍጆታ ከፋይልም ሲባል የነበረው የትግራይ ክልል ፖለቲካ ስጋትነቱ አይሎ ከፌዴራል መንግስቱም አልፎ የዓለም አቀፉን ዲፕሎማቲክ ማህበረሰብ ትኩረት ሰቅዟል። ሰሞኑን አቶ ጌታቸው ረዳ አራት የትግራይ ክልል የጸጥታ ዘርፍ ሹመኞችን ሽር ያለሁ ማለታቸውን ተከትሎ የነ ዶክተር ደብረጽዮን ገብረ ሚካኤል ክንፍ ደግሞ

ከክልልና አገራዊ ስጋትነት ዘሎ ቀጠናዊ ወደ መሆን እየተሸጋገረ ነው ሲሉ ተደምጠዋል። የስልጣን ጥም አለባቸው ሲሉ የወቀሷቸውን የነ ዶክተር ደብረጽዮን ቡድን አባላት ዓለም አቀፉ ማህበረሰብ ጫና እንዲያደርግባቸውም ጥሪ አቅርበዋል። የትግራይ ክልል ሕዝብ ጦርነት በቅቶታል ያሉት አቶ ጌታቸውም የሰራዊት ወደ መደበኛ ሕይወት መልሶ ማቋቋምና ማደራጀት ጉዳይ በተለምዶ ዲዲአር እንዳይሳካ እንቅፋት ሆኗል ሲሉም የነ ዶክተር ደብረጽዮን ቡድንን ወቅሰዋል። አቶ ጌታቸው ረዳ በክልሉ ወቅታዊ ሁኔታና የፕሪቶሪያውን ስምምነት አተገባበር በተመለከተ በሸራተን ከሰጡት ጋዜጣዊ መግለጫ በኋላ ተቀማጭነታቸውን አዲስ አበባ ላደረጉ ዲፕሎማቶች ማብራሪያ ሰጥተዋል። በፕሪቶሪያው የሰላም ስምምነት መሰረት ተፈናቃዮችን ወደ ቀያቸው ለመመለስና ታጣቂዎችን መልሶ ለማቋቋም የተጀመረው ጥረት በእርሳቸው አባባል በህገወጥ ቡድኑ ተስተጓጉሏል። አቶ ጌታቸው ጊዜያዊ አስተዳደሩ በፕሪቶሪያው የሰላም ስምምነት መሰረት የተመሰረተ ግልጽ ኃላፊነትና ማስተዳደርና ቅቡልነት ያለው መስተዳደር መሆኑን ገልጸው ይሁን እንጂ ህጋዊ ተቀባይነት ያጣው የህወሓት ቡድን ከተወሰኑ የታጣቂ መሪዎች ጋር በመተባበር በተለያዩ የክልሉ አካባቢዎች ስልጣን በኃይል ለመንጠቅ እየተንቀሳቀሰ ነው ሲሉ ለዲፕሎማቲክ ማህበረሰቡ አባላት መግለጫ ሰጥተዋል። የትግራይ ህዝብና ጊዜያዊ አስተዳደሩ የፕሪቶሪያው የሰላም ስምምነት በትክክል እንዲተገበር እንደሚፈልጉ ገልጸው ህገወጥ ቡድኑ ግን ጊዜያዊ አስተዳደሩን በኃይል ለማፍረስ በፈጠረው ችግር የፕሪቶሪያ ስምምነት በግልጽ ንዶታል ሲሉ ወቅሰዋል። ጊዜያዊ አስተዳደሩን በኃይል በማፍረስ የፕሪቶሪያው የሰላም ስምምነት ገቢራዊ እንዳይሆን እያደረጉ ያሉት ጥቂት የህወሓትና የታጣቂ አመራሮች ናቸው ያሉት አቶ ጌታቸው ዓለም አቀፉ ማህበረሰብ በግልጽ ሊያውቅ ይገባል ሲሉም ጠንከራ አድርገው ተናግረዋል። የኢትዮጵያ ብሔራዊ ተሃድሶ ኮሚሽን በፌዴራል መንግስትና በዓለም አቀፉ ማህበረሰብ ድጋፍ በአስር ሺዎች የሚቆጠሩ የቀድሞ ታጣቂዎችን መልሶ ለማቋቋም የጀመረው እንቅስቃሴ በዚሁ ቡድን መቋ ማቋረጡን የጠቆሙት አቶ ጌታቸው ዓለም አቀፉ ማህበረሰብ የትግራይ ክልልን ህዝብ ወደ ብጥብጥና ትርምስ ያስገባውን ይህንን ኃይል ለማስቆም አስፈላጊውን ጫና እንዲያደርግላቸውም ጥሪ አቅርበዋል። በመሆኑም የፕሪቶሪያው ስምምነት በአግባቡ ሊተገበር እንደሚገባና ከዚያ ውጭ የሚደረጉ ህገወጥ ተግባራት ክልሉን የሚያተራምሱ መሆናቸውን መረዳት ይገባል ሲሉም አሳስበዋል። አብረዋቸው ለዓለም አቀፉ ማህበረሰብ ማብራሪያ የሰጡት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት የፕሪቶሪያው የሰላም ስምምነት የስምምነት ትግበራ ውስንነቶች ቢኖሩበትም የፌዴራል መንግስቱ ሙሉ በሙሉ ለመተግበር በትኩረት እየሰራ ነው ሲሉ ገልጸዋል። የፕሪቶሪያው የሰላም ስምምነት አንዱ ዓላማ ተኩስ ማቆም ነው ያሉት የውጭ ጉዳይ ሚኒስትሩ የፌዴራል መንግስታቸው በትግራይ ክልል የተከሰተውን ወቅታዊ ሁኔታ በትኩረት እየተከታተለ መሆኑንም ተናግረዋል። በመሆኑም የፕሪቶሪያውን የሰላም ስምምነት ገቢራዊ ለማድረግ ከጊዜያዊ አስተዳደሩና ዓለም አቀፉ ማህበረሰብ ጋር በትብብር እንሰራለን ሲሉም ተናግረዋል። በአፍሪካ ህብረት የፖለቲካ የሰላምና ደህንነት ኮሚሽን አምባሳደር ባንኮሌ ኦዲዮሌ በበኩላቸው በትግራይ ክልል ያለው ሁኔታ በሰላማዊ መንገድ እንዲፈታ ሁሉም ጥረት ማድረግ አለበት ብለዋል። ቦ የአፍሪካ ህብረትም ችግሩን በሰላማዊ መንገድ እልባት ለመስጠት በሚደረገው ጥረት ሁሉ አስፈላጊውን ድጋፍ እንደሚያደርግም ተናግረዋል። በሌላ መልኩ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህዋት ክንፍም በጉዳዩ ዙሪያ ምላሽ ሰጥቷል። በሁለቱ የህዋት ክፍሎች መካከል ያለው የፖለቲካ ውጥረት መካረርን ተከትሎ 24 የምዕራቡ ዓለም አገሮችና የአውሮፓ ህብረት ወደ ግጭት መመለስ እንደማይገባ ማሳሰቢያ ሲሰጡ፣ በትግራይ ጊዜያዊ አስተዳደር ምክትል ፕሬዚደንት ሌትናል ጄኔራል ታደሰ ወረደ የሚመራው ላምና ጸጥታ ካቢኔ ቢሮ በበኩሉ የፌዴራል መንግስት ጣልቃ እንዲገባ የቀረበው ጥያቄ ኃላፊነት የጎደለው ነው ሲሉ አቶ ጌታቸውን ወቅሰዋል። አቶ ጌታቸው ግን በፌዴራሉ መንግስት ጣልቃ እንዲገባ አንዳችም ጥያቄ አላቀረብንም ሲሉ በሸራተኑ መግለጫቸው መናገራቸው ይታወሳል። በጊዜያዊ አስተዳደሩ ፕሬዚዳንት የሚመራውን የፖለቲካ ድርጅቱን ክንፍ በተደጋጋሚ ሲወቅስ የቆየው ሌላው የህወሀት ክንፍ ምክትል ሊቀመንበር አቶ አማኑኤል አሰፋ በተመሳሳይ ቀን በሰጡት መግለጫ በትግራይ ክልል ህግና ስርዓትን የማስከበር ስራ እየተከናወነ ነው ሲሉ ተከላክለዋል። ምክር ቤት የሾማቸውን ተሿሚዎች ወደ ስራ ገበታቸው የማስገባትና አገልግሎት የማስጀመር እንጂ ሌላ ዓላማ ያለው እንቅስቃሴ እያደረግን አይደለም ሲሉም ተከላክለዋል። ግጭት የሚጋብዝ ነገር እንደሌለና የፕሪቶሪያ ስምምነት ዓላማዎች ተኩስ ማቆም፣ ህገ መንግስቱን ማረጋገጥና ሌሎችን ጨምረው ያበራሩት አቶ አማኑኤል ህወሓት ስምምነቱን ከፌደራሉ መንግስት ጋር ተቀናጅቶ ከማስፈጸም በስተቀር ሌላ ፍላጎት የለውም ሲሉም ተናግረዋል። ከዚህ ቀደም ጊዜያዊ አስተዳደሩ በስምምነቱ ዙሪያ የፌዴራሉ መንግስት ይወቅስ እንደነበር የጠቀሱት አቶ አማኑኤል በመግለጫቸው ግን አቶ ጌታቸው በስምምነቱ እንቅፋት ይሆን ነው እኛ ነን ብሏል። ይህ ግን አግባብ አይደለም በማለትም ተችተዋል። በጊዜያዊ አስተዳደሩ ፕሬዚዳንት የትግራይ የቀድሞ ሰራዊት ትጥቅ ማስፈታትና መልሶ የማቋቋም ሂደት የዲዲአር ጉዳይ በሚመለከት ድርጅቱ እንቅፋት ሆኗል በሚል ያቀረቡትን ወቀሳም በተመለከተ ምላሽ ሰጥተዋል። እኛ አሉ አቶ አማኑኤል እኛ ዲዲአር ጊዜውን ባልጠበቀና የህዝቡ ሁሉም ህልውና አደጋ ላይ በሚጥል መንገድ መፈጸም የለበትም አልን እንጂ ይቅር አላልንም፣ በማለት የቀረበባቸውን ውንጀላ አጣጥለዋል። ህውሀት መፈንቅለ መንግስት እየፈጸመ ነው ለሚለው እንደዚሁም የጸጥታ ኃይሉ የድርጅቱን ውሳኔዎች እያስፈጸመ ነው በሚል ለቀረቡት ክሶችም የአጸፋ ማብራሪያ ሰጥተዋል። አቶ አማኑኤል በስምምነቱ መሰረት ህውሀት ጊዜ አስተዳደሩን ከላይ ሆኖ ይመራል። በተለይም ደግሞ ከዞን እስከ ቀበሌ ባሉት መዋቅሮች ህጋዊ መንግስት ነን፣ ከላይኛው እስከ ታችኛው መዋቅር ድረስ ያለው የህውሀት መዋቅር ነው ያሉት አቶ አማኑኤል ህወሓት በማን ላይ ነው መፈንቅለ መንግስት የሚያካሂደው ሲሉም ጠይቀዋል። በጊዜያዊ አስተዳደር ውስጥም ሐምሳ ሲደመር አንድ ውክልና ያለው ስምምነቱን የፈጸመው ህወሓት ነው። በስምምነቱ መሰረት ከፌዴራል መንግስት ጋር ተወያይተን ሌሎች ባለድርሻ አካላትን ያካተተ ጊዜያዊ አስተዳደር ልናቋቁም ነው የተስማማ ነው። ስለዚህ እኛም ሆንን ሰራዊቱ ወደ መፈንቅለ መንግስት አንገባም ሲሉም ተናግረዋል። ህግ ለማስከበር እንቅስቃሴ ሲጀመር ትግራይ ልትፈርስ ነው፣ ጦርነት ሊቀሰቀስ ነው እያሉ ህዝብን ማስሸበር ተገቢ አይደለም። ህዝቡ ከሁለት ዓመታት በላይ ከባድ በሆነ ጦርነት ውስጥ አሳልፏል። ይህንን ያላጋገመ ስነ ልቦና ተጠቅሞ ህዝብን ማሸበር ተገቢ አይደለም ሲሉም አቶ አማኑኤል የጊዜያዊ አስተዳደሩን ፕሬዝዳንት አቶ ጌታቸውን ውንጀላዎች አጣጥለዋል። ከኤርትራ መንግስት ጋር በተያያዘ ከኢትዮጵያ መንግስት ተቃራኒ በሆነ መንገድ ወደ ጦርነት የሚያስገባ ምን አይነት እንቅስቃሴ ሴራም ሆነ ግንኙነት የለንም ብለዋል አቶ አማኑኤል። በተደጋጋሚ እንደገለጽ ነው የትግራይ ህዝብ ካጎራባች ህዝቦች ጋር ሰላምን ስለሚሻ ከኤርትራ ከሱዳን፣ በአማራ ክልልም ሆነ ከአፋር ህዝቦች ጋር ሰላማዊ ግንኙነት ብቻ ነው የምንፈልገው። ከዚህ ውጭ የሆነ ምንም አይነት ግንኙነት የለንም። የኤርትራ አመራሮችም ሆነ ሰላዮች ገብተዋል በሚል የሚናፈሰው መረጃ ግን በሬ ወለደ አይነት ውሸት ነው ሲሉ አቶ አማኑኤል ከኤርትራ ጋር ስለሚታሙበት ጉዳይ አጣጥለዋል። ጊዜያዊ አስተዳደሩ ስራውን ረስቶ ህወሀትን ፖለቲካውን ለማስወጣት ፖለቲካዊ አጠባ ሲያደርግ ህወሀት ላይ ያነጣጠረ ጥቃት ሲከፈትበት ከህዝቡና ከጸጥታ ኃይሉ ጋር ሆኖ የማስተካከል መብት አለውም፣ ሲሉ የአቶ ጌታቸውን ቡድን ወቅሰዋል። በጊዜያዊ አስተዳደሩ ውስጥ ቁልፍ ኃላፊነት ያላቸው አካላት የመዋቅሩ ጉዳይ በፌዴራል መንግስት እጅ ብቻ እንዲሆን ጥረት ሲያደርጉ መቆየታቸውን ገልጸው የፌዴራል መንግስት ግን ጣልቃ መግባት እንደማይፈልግና ህወሀት ጊዜያዊ አስተዳደሩን አሳታፊ በሆነ መንገድ እንዲያቋቁም ባስቀመጠው አቅጣጫና ስምምነት መሰረት እየሰራን ነው ሲሉም ጠቅሰዋል። በሌላ መልኩ አቶ ጌታቸውን ተክተው የጊዜ አስተዳደሩ ፕሬዝዳንት እንዲሆኑ በነ ዶክተር ደብረጽዮን ቡድን ለፕሬዝዳንትነት እጩነት ቀርበዋል እየተባሉ የሚነገርላቸው ሌተናል ጀኔራል ታደሰ ወረደ የሚመራው የሰላምና ጸጥታ ቢሮ በክልሉ እየተካረረ የመጣው ፖለቲካዊ ውጥረት ወደ አላስፈላጊ ግጭት እንዳያመራ በሰከነ መንፈስ በውይይት ለመፍታት ጥረት ሲደረግ የቆየ ቢሆንም ፍላጎት ከማጣት እንደዚሁም መጠፋፋትን በመምረጥ ሳይሳካ ቀርቷል ሲሉ ሳምንት መግለጫ መስጠታቸው ይታወሳል። በእንደዚህ አይነት መልኩ ከፍ ዝቅ፣ ሞቅ ቀዝቀዝ እያለ የቆየው የትግራይ የፖለቲካ ሁኔታ ከሰሞኑ ብሶበታል። ይህ ደግሞ የብዙዎች ስጋት ሆኖ ቀጥሏል። በሌላ ዜና የአማራ ክልል መንግስት ተኩስ አቁም ያለሁ ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ የሀገራዊ ምክክር ኮሚሽን ጠይቋል። የፖለቲካ እስረኞች እንዲፈቱና በክልሉ ያለው ግጭት እንዲቆምም ኮሚሽኑ ጥያቄ አቅርቧል። በዋና ኮሚሽነሩ ፕሮፌሰር መስፍን አርአያ የተመራው ልዑክ ሰሞኑን ወደ ባህር ዳር በማቅናት ከክልሉ ርዕሰ መስተዳድርና ሌሎች ከፍተኛ የስራ ኃላፊዎች ጋር ውይይት አድርጓል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ በተገኙበት በዚህ ውይይት የኮሚሽኑን የእስካሁን ስራዎች በዋናነት ፕሮፌሰር መስፍን አርአያ አቅርበው የክልሉ አመራሮች ስለ ኮሚሽኑ የስራ እንቅስቃሴ ግንዛቤ እንዲያገኙ መደረጉ ተገልጿል። በክልሉ ታጥቀው የሚንቀሳቀሱ ኃይሎች ወደ ሰላም ንግግር እንዲመጡ ኮሚሽኑ ምክክሩን አካታች በሆነ ሁኔታ ማከናወን እንዲችል፣ በማንኛውም አካባቢ በፖለቲካ ጉዳዮች ምክንያት የታሰሩ እስረኞች እንዲፈቱ የክልሉ መንግስት በራሱ በኩል እርምጃ እንዲወስድ፣ እንዲሁም በሌሎች ላይም ግፊት እንዲያደርግ ልዑኩ ጠይቋል። በክልሉ ያለው ግጭት ቆሞ አስቻይ የምክክር ሁኔታ እንዲኖርም ራሱ የክልሉ መን ተኩስ አቁም ያለሁ ብሎ በማወጅ የመጀመሪያውን እርምጃ እንዲወስድ ነው ልዑኩ አጽንኦት ሰጥቶ የጠየቀውም። በዚህም ፋኖ ወደ ድርድር እንዲመጣ የአማራ ክልላዊ መንግስት ተኩስ በመጀመሪያ ያቁም ብሏል። የሀገራዊ ምክክር ኮሚሽን በኢትዮጵያ ከሚከሰተው አይነ ስውርነት መካከል በግላኮማ የሚመጣው ቀዳሚው ነው ተባለም። ዓለም አቀፍ የግላኮማ ሳምንት በተለያዩ የግንዛቤ ማስጨበጫ ስራዎች ተከብሮ ሰንብቷል። በግላኮማ ምክንያት የሚደርሰውን የአይን ብርሃን ማጣት ለመከላከልም የአይን ግፊትን በየጊዜው መከታተልና ምርመራ ማድረግ ይገባል ተብሏል። በኢትዮጵያ በቅርብ የተሰራ ጥናት ባይኖርም ከ19 ዓመት በፊት በነበረው መረጃና በሌሎችም ምክንያቶች የሚፈጠር አይነ ስውርነት ውስጥ በግላኮማ የሚከሰተው ቀዳሚ መሆኑን የአይን ሐኪምና የግላኮማ ስፔሻሊስት ዶክተር ናሁም አያሌው ለአገር ውስጥ መገናኛ ብዙሀን ተናግረዋል። አሁን ባለው መረጃ መሰረ ትም በአለም ሰማንያ ሚሊዮን የሚያክል ህዝብ በግላኮማ ተጠቂ እንደሆነ ያሳያል በተለይም እንደ ኢትዮጵያ ባሉ ታዳጊ ሀገራት ላይ ግላኮማ በስፋት እንደሚታይ የተናገሩት ዶክተርናሆም ከአንድ ሚሊዮን ዜጎች ውስጥ አስር ሺህ ያሉ በግላኮማ እንደሚያዙ ጥናት ያሳያል ብለዋል ግላኮማ ለረጅም ዓመታት ቢከሰትም ምንም አይነት ምልክት የማያሳይ በመሆኑ ብዙዎችን ለአይነ ስውርነት እየዳረገ ነው ያሉት ሀኪሙ ማንኛውም ሰው በተለይ ደግሞ እድሜያቸው ከአርባ ዓመት በላይ የሆኑ ሰዎች ወደ አይን ህክምና ማዕከል በመምጣት እይታቸውን ወይም የአይን ግፊትን በመለካት ማረጋገጥ ያስፈልጋቸዋል ሲሉ መክረዋል። የቀድሞው የሐዋሳ ከተማ ከንቲባ በ13 ዓመት ጽኑ ስርዓት እንዲቀጡ ተፈረደባቸው። የቀድሞው የሐዋሳ ከተማ ከንቲባ አቶ ጸጋዬ ቱኬ በ13 ዓመት ጽኑ ስርዓት እና በ21 ሺ ብር የገንዘብ መቀጮ እንዲቀጡ የሐዋሳ ከተማ ከፍተኛ ፍርድ ቤት ውሳኔ አሳልፏል። ፍርድ ቤቱ በርሳቸው የክስ መዝገብ በተከሰሱ ሌሎች አራት ተከሳሾች ላይም ከ3 እስከ 10 ዓመት የሚደርስ የቅጣት ውሳኔ ተላልፎባቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት ይህን ውሳኔ ያስተላለፈው ባለፈው አርብ መጋቢት 5 ቀን 2017 በዋለው ችሎት አገልግሎት ነው። የሐዋሳ ከተማን ለሶስት ዓመታት የመሩት አቶ ጸጋይ ቱኬ በህዝብና በመንግስት ሀብት ላይ ጉዳት እንዲደርስ በማድረግ እንደዚሁም ስልጣንን ያላግባብ በመገልገል ወንጀል በፍርድ ቤቱ ክስ የቀረበባቸው በ2016 ሚያዝያ ወር ነበር። የሲዳማ ክልል ፍትህ ቢሮ በአቶ ጸጋይ ላይ ክስ የመሰረተው በብልሹ አሰራርና የአፈጻጸም ድክመት ተገምግሞ ከኃላፊነታቸው ከተነሱ ከአምስት ወራት በኋላ ነው። የፍትህ ቢሮ በዚሁ ክሱ ከሀይቅ ዳርቻ ከታቦር ተራራና ከከተማይቱ ሚሌኒየም ፓርክ የልማት ፕሮጀክቶች ጋር በተያያዘ ለተፈጸሙ ያልተገ ቡ ክፍያዎችና ከመመሪያና ደንብ ውጭ ለተከናወኑ ግዢዎች አቶ ጸጋዬ ኃላፊነት አለባቸው ሲል ወንጅሏል። በኢትዮጵያና ኤርትራ መካከል ዳግም ጦርነት እንዳይቀሰቀስ ከወዲሁ መግታት እንደሚገባ የአሜሪካና የአውሮፓ ዲፕሎማቶች አሳሰቡም። የአፍሪካ ቀንድ ምክትል ልዩ መልእክተኛ የነበሩት ፓይተንኖፍ እና የቀይ ባህር የጥናት ማዕከል ሊቀመንበር አሌክሳንደር ኖንዶፍ በሁለቱ ጎረቤት ሀገራት መካከል የሚስተዋለውን ውጥረት አስመልክተው ፎሬን ፖሊሲ መጽሔት ላይ ሀሳባቸውን አገርተዋል። በሁለቱ ሀገራት በኩል የሚስተዋሉ የቃላት ልውውጦች እና የጦርነት ዝግጅቶች በሀገራቱ መካከል ጦርነት ሊቀሰቀስ እንደሚችል አመላካች ናቸው ብለዋል። ዲፕሎማ ዲፕሎማቶቹም በኢትዮጵያና ኤርትራ መካከል ያለው ፍጥጫ ወደ ጦርነት የሚያድግ ከሆነ ሰሜን ምስራቅ አፍሪካንና በጂኦፖለቲካዊ ጠቀሜታ ወሳኝ የሆነውን የቀይ ባህር ሰርጥም ችግር ሊጋረጥ ይችላል ብለዋል። ዓለም በሰፊ አህጉራዊና ዓለም አቀፋዊ ስርዓት አልበኝነት እየተናጠች በምትገኝበት በዚህ ወቅት በትግራይ ያለው የፖለቲካ የጸጥታ ሁኔታ መበላሸት በኢትዮጵያና ኤርትራ መካከል ጦርነትን ሊያስከትል እንደሚችልም ዲፕሎማቶቹ አሳስበዋል። በኩናማ ሙዚቃው የሚታወቀው አርቲስት ኪዳኔ ኃይሌ አረፈም። ጸባይ፣ ሸጋ፣ ቀልድና ጨዋታ አዋቂ ነው የሚባለው ኪዳነ ኃይሌ በኩናማ ዜማና ግጥም ድርሰት ከፊት የሚቀመጥ በተጨማሪም ድምፃዊና ሳክስፎኒስት ነበር። ቤተሰቦችን ጥየቃ ወደ ሽራሮ በሄደበት ወቅት ባደረበት ህመም በህክምና ሲረዳ ቆይቶ መጋቢት 6 ቀን 2017 ዓም ህይወቱ ማለፉ ይታወሳል። ኤልያስ መልካ በቅንብር የተሸለመበትን የኩናመኛ ዘፈን ድርሰትን ግጥሙን፣ የጻፈው ዜማውን የደረሰውና በድምፅም ያቀነቅነው ኪዳኔ ኃይሌ ነበር። ድምፃዊ ኃይሌ ኦማንዲ ዳጉዳ በተሰኘው የኩናማ ሙዚቃ በርካቶች ዘንድ ይታወቃል። በ1956 ዓ ም የተወለደው ኪዳኔ ኃይሌ ባለትዳርና የአንድ ወንድ ልጅ አባት ነበር። ስርዓተ ቀብሩም በመድኃኔ ዓለም ቤተክርስቲያን ተፈጽሟል። በመጨረሻም የገዛ ልጁን አንቆ በመግደል አስክሬኗን መጸዳጃ ቤት ጉድጓድ ውስጥ የጣለው አባት በስራት ተቀጣም። በማዕከላዊ ኢትዮጵያ ክልል በስልጤ ዞን ዳሎቻ ከተማ አስተዳደር የገዛ ልጁን አንቆ በመግደልና አስክሬኗን ጥልቅ የመጸዳጃ ጉድጓድ ውስጥ የጣለው ተከሳሽ በስራት መቀጣቱ ተገልጿል። ተከሳሽ ደጀኔ መኮንን ገብረጻደቅ የተባለ ሲሆን ከባለቤቱ ጋር በመጋጨቱ ምክንያት የገዛ ልጁን በአሰቃቂ ሁኔታ ጉሮሮዋን አንቆ ህይወታን እንዲያልፍ ካደረገ በኋላ የሕፃኗን አስክሬን 10 ሜትር ጥልቀት ባለው ሽንት ቤት ውስጥ መጣሉን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ለሀገር ውስጥ መገናኛ ብዙሃን ተናግረዋል። ይህ መረጃ የደረሰው የዳሎቻ ከተማ አስተዳደር ፖሊስ ተጠርጣሪውን በቁጥጥር ስራ ውሎ የማችን አስክሬን ለምርመራ ወደ ወራቤ ኮምፕሬሲቭ ሆስፒታል በመላክ ለተፈጸመው ድርጊት አስፈላጊ የሆኑ የሰውና የሰነድ ማስረጃዎች አሰባስሞ ምርመራ በማጣራት መዝገብ አደራጅቶ ለስልጤ ዞን አቃቢ ህግ አቅርቧል። አቃቢ ህግም ከፖሊስ የቀረበለትን የምርመራ መዝገብ ተቀብሎ ተከሳሹ በፈጸመው ከባድ የሰው መግደል ወ ወንጀል የመሰረተውን ክስ የተመለከተው የስልጤ ዞን ከፍተኛ ፍርድ ቤት የተከሳሹን አድራጎት በሰውና በሰነድ ማስረጃ በማረጋገጡ የጥፋተኝነት ውሳኔ ሰጥቷል። ተከሳሹ ደጀኔ መኮንን ገብረ ጻድቅ በዕድሜ ልክ ጽኑ ስርዓት እንዲቀጣ ወሰኑን የማዕከላዊ ኢትዮጵያ ክልል ፖሊስ ገልጿል። ሀገርኛ ሪፖርት።